Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አገር ለቀው በጀልባ እየሸሹ መሆናቸው ይታያል። ሳርቅ አልጃሩሺ የሊቢያ አየር ኃይል አዛዥ ናቸው። ትላንት ግብፅና ሊቢያ በእስላማዊ ጽንፈኛ ቡድን አይሳስ ላይ በጋራ ያካሄዱት ዘመቻ መሳካቱን ከተናገሩበት የተወሰደ ነው። ዝርዝሩን በዕለቱ አቢሬስ ይዘናል። ከምሽቱ ዜና መካከል ደግሞ በኢትዮጵያ የዘጠኙ ፓርቲዎች ትብብር በ15 ከተሞች ሰላማዊ ሰልፍ እጠራለሁ እለ ሊቢያውያን ሀገራቸውን ቀስፎ ከያዘው የፖለቲካ መለያየት እንዲወጡ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር አሳሰቡ። በናይጄሪያ ተደጋጋሚ ፍንዳታዎች ደረሱ የሚሉ ይገኙባቸዋል። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን የዛሬ ማክሰኞ የካቲት 10 2007 ዓ.ም አስተናጋጆች አሉላ ከበደና አዲሱ አበበ ነን። ከአቀናባሪያችን ቴሌ ማይቅርታ ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረን እናመሻለን። በቅድሚያ ግን ወደ ዓለም ዜና እንለፍ። የዘጠኙ ፓርቲዎች ትብብር በመላ አገሪቱ በሚገኙ አስራ አምስት ከተሞች ውስጥ ሰላማዊ ሰልፍ እንደሚጠራ ገለጠ። የሰልፉ ዓላማም ሕዝቡ የአገሩና የፖለቲካ ስልጣኑ ባለቤት መሆኑን ማስገንዘብ እንደሚሆንም አስታውቋል። ትብብሩ ለሰልፉ ወደፊት የእውቅና ደብዳቤ እንደሚያስገባም አመልክቷል። መለስካቸው አማሃ ዝርዝር አለው። የትብብሩ አመራር አባላት በአንድ ላይ ሆነው በሰጡት ጋዜጣዊ መግለጫ ላይ ዋና ጸሐፊው አቶ ግርማ በቀለ እንዳብራሩት ይህ ሊካሄድ የታቀደው ሰላማዊ ሰልፍ ከዚህ ቀደም ነጻነት ለፍትሐዊ ምርጫ በሚል መሪ ቃል ሲከናወን የነበረው ዘመቻ አካል እንደሆነ ተናግረዋል። የዚህ ዘመቻ ሁለተኛ ዙር ይካሄዳል ተብሎ ይጠበቅ የነበረው የካቲት 15 ቀን 2007 ዓ.ም በሚቀጥለው እሁድ እንደነበረ ትብብሩ በጽሑፍ ያሰራጨው መግለጫ ያስረዳል። ይሁንና ትብብሩ ባለፉት ሳምንታት ትኩረቱ በእጩዎቹ ምዝገባ ላይ ስለነበረ ለሰላማዊ ሰልፉ በቂ ዝግጅት ማድረግ ስላልቻለ ለየካቲት 22 ቀን 2007 ዓ ም ለማዘዋወር መገደዱን የትብብሩ ሊቀመንበር አቶ ይልቃል ጌትነት አስረድተዋል። በሀገሪቱ በሙሉ በሚገኙ 15 የክልልና የዞን ከተሞች በአንድ ቀን ይካሄዳሉ የተባሉት የእነዚህን ሰልፎች ዓላማ በተመለከተም አቶ ይልቃል ጌትነት በስፍራው ለነበሩ ጋዜጠኞች ማብራሪያ ሰጥተዋል። ይህን የሰልፍ እንቅስቃሴ ስናደርግ ፖለቲካና ስልጣን የህዝብ ነው ነው መሰረቱ ፖለቲካ ወይም ደግሞ የሀገሩና የስልጣን ባለቤት የኢትዮጵያ ህዝብ ነው። የአስፈጻሚ አካላት ምርጫ ቦርድን ጨምሮ የህዝብ አገልጋዮች ናቸው። ስለዚህ ይሄ ያነሳናቸው ጥያቄዎች ሁሉ የህዝብ መሆናቸውን ህዝቡ ተገንዝቦ በአስፈጻሚው የሚደርስበትን በደል ቀና ብሎ ህገ መንግስታዊ መብቱ በሆነው ነገር እንዲጮህ ለህዝቡ ማድረስ ነው አለማቸው የሰላማዊ ሰልፉን ፈቃድ ትብብሩ ከሚመለከታቸው የመንግስት አካላት አግኝቶ እንደሆነ ከጋዜጠኞች የቀረበ ጥያቄም ነበረ። ሰልፉ እንዲካሄድ የታቀደባቸው ቀናት ፓርቲዎቹ ለምርጫ ቅስቀሳ ስራ የሚሰሩበት ወቅት በመሆኑ የከተማ አስተዳደሮች እውቅና የሚጠይቁበት ጊዜ እንዳልሆነ በተሰራጨው የጽሑፍ መግለጫም እንደተመለከተ የጠቀሱት አቶ ይልቃል የከተሞቹን አስተዳደር ግን ትብብሩ በህጉ መሰረት እውቅና እንደሚጠይቅ ተናግረዋል እኛ እንግዲህ ፍቃድ የሚባል ነገር የለም ማሳወቅ ነው። ይሄን ደግሞ ደጋግመን ተናግረናል። የምርጫ ቀስቀሳ ላይ ከሆነና አሁን ካልታገድ ባለው ሁኔታ የመታገድ አዝማሚያ ነው የሚያሳየው፣ ትረንዱን ስናየው ማለት ነው። ስለምን በይፋ ተወዳድረን ተመዝግበን የሌሎች ሁሉ ድምፅ ሲነገር እኛ መኖራችንንም አይገለጸም። ይሄም ከሆነ ማሳወቅ እናሳውቃለን። ያለ በቂ ምክንያት በሀገር ደህንነት ላይ ችግር ከሌለ በስተቀር ወይም አሳማኝ ምክንያቶች ካሉ ለአንድ ቀን እና ቦታ ልናዛውር እንችላለን እንጂ ይህንን የሚከለክል ህግ እንደሌለ በፍጹም የታወቀ ነገር ነው። ሰላማዊ ሰልፎቹ አዲስ አበባን ጨምሮ በአዳማ፣ በባሕር ዳር፣ በመቀሌ፣ በአዋሳና በመሳሰሉ ትላልቅና መለስተኛ የዞን ከተሞች ጭምር እንደሚካሄድ የትብብሩ መሪዎች ተናግረዋል። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሊቢያውያን አገራቸውን ቀስፎ ከያዛትና ከበታተናት የፖለቲካ መላየት በአሸናፊነት ወጥተው ጽንፈኝነትን በጋራ እንዲጋፈጡ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዛይድ አል ሁሴን ጥሪ አደረጉ። በግብፃውያኑ ክርስቲያኖች ላይ የተፈጸመው አስከፊ ግድያና ግድያውን የጀብዱ ስራ አስመስሎ በቪዲዮ ለማቅረብ የተሞከረበት አስደንጋጭ አድራጎት በሰዎች ዘንድ ሁሉ ሊወገዝ የሚገባው ነው ብለዋል ኮሚሽነሩ በጽሑፍ ባወጡት መግለጫቸው በሌላ ዜና ግን ሊቢያ ውስጥ ዓለም አቀፍ ወታደራዊ ጣልቃ ገብ ዘመቻ እንዲካሄድ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔ እንዲያሳልፍና የመንግስታቱ ድርጅት የዘመቻውን አመራር እንዲይዝ የግብፅ ፕሬዚዳንት አብድልፋታህ ኤል ሲሲ አሳሰቡ። ፕሬዚዳንቱ ይህን ጥያቄ ያቀረቡት ከፈረንሳዊ ዩሮፕ አራዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ሲሆን በሊቢያዊቱ ዳርና ከተማ ላይ ትናንት ያካሄዱትን የአየር ድብደባ አስመልክቶም ሲናገሩ እርምጃውን የወሰዱት በሊቢያ መንግስትና ህዝብ ስምምነት መሰረት መሆኑንም አመልክተዋል። ግብጽ ድብደባውን ያካሄደችው ሀያ አንድ ክርስቲያን ዜጎቿ በእስላማዊ መንግስት ነኝ ባዩ ድርጅት ታጣቂዎች በታረዱ ማግስት ነው። ሊቢያ ውስጥ እኩል እውቅና የሚጠይቁ ሁለት መንግስታት መኖርና የታጣቂዎቹ ድርጅቶች መበርከት የአገሪቱን ቀውስና ስርዓት አልበኝነት ማባባሱ ይነገራል። ይህ በእንዲህ እንዳለ ዮርዳኖስ በጠየቀችው መሠረት የጸጥታው ጥበቃ ምክር ቤት ለነገረቡ አስቸኳይ ስብሰባ ይቀመጣል ተብሏል። ዓለም አቀፉ የስደተኞችና ከስደት ተመላሾች ጉዳይ ተከታታይ ድርጅት አይኦኤም ካለፈው አርባ አንስቶ ቁጥራቸው ከ ሶስት ሺ ስምንት መቶ በላይ የሚደርስ ስደተኞች በሜዲትራኒያን ባህር ላይ ለአደጋ ከተጋለጡበት ሁኔታ መታደጋቸውን አመለከተ። ድርጅቷ አክሎ እንደገለጠው በእንግሊዝኛው ትሪቶን በመባል የሚታወቀውና ጣሊያንን በሚያዋስነው የሜዲትራኒያን ባህር አካባቢ በባህሩ እየተዘዋወረ የጥበቃ ስራ የሚያከናውነው ቡድን ችግሩ አሁን ከሚታይበት ደረጃ አንጻር በተለይ በሊቢያ ድንበር አካባቢ ከሚታየው ሁኔታ ጋር ተያይዞ ቡድኑ ከሚችለው በላይ ነው ሲል አገል አረጋገጠ። አመጽ በበዛባቸው ሁለት የናይጄሪያ አካባቢዎች ዛሬ ማክሰኞ ተደጋጋሚ ፍንዳታዎች መድረሳቸው ተሰማ። አንድ የቪኦኤ ሀውሳ አገልግሎት ባልደረባችን እንደዘገበው በሰሜን ምስራቋ የቢዩ ከተማ በሚገኝ አንድ ወታደራዊ ኬላ ቢያንስ ሶስት ፍንዳታዎች ተሰምተዋል። ሌላ የዚሁ የቪኦኤ ሀውሳ አገልግሎት ባልደረባ በበኩሉ የተቃዋሚው ኤፒሲ ፓርቲ በደቡባዊው ሪቨርስ ግዛት ውስጥ በሚያካሄደው ህዝባዊ ፖለቲካ ሰልፍ ላይ አያሌ ፍንዳታዎችና የጠመንጃ ተኩሶች እንደተሰሙ ዘግቧል። በሁለቱም ስፍራዎች በሰህይወት ላይ የደረሰ ጉዳት ስለመኖረው ግን የታወቀ ነገር የለም። ይህ በእንዲህ እንዳለ የቦኮ ሃራም ነውጠኞች በአንዲት አነስተኛ ከተማ ላይ ወረራ አካሄደው አብላጫውን ግዛት በእሳት ማጋየታቸውን ሰሜን ምስራቅ ናይጄሪያ ያሉ እማኞች ተናግረዋል። በሽሽት ላይ ያሉ የከተማዋ ነዋሪዎች እንደገለጡት ነውጠኞቹ በቅድሚያ እሁድ ዕለት የወረሩት ባርኖ ግዛት የሚገኘውን አስኪራ ኡባ ሲሆን በዚያም የከተማይቱን ከፍተኛ ባለስልጣን ቤት በእሳት አቃጥለዋል በማግስቱ ሰኞ ማታ ተመልሰው ከመጡ በኋላ ደግሞ በመኖሪያ ቤቶችና በመንግስት ህንፃዎች ላይ እሳት ለኩሰዋል ሲሉም እማኞች ጨምረው አስረድተዋል መሸሽ የቻሉ የቦርኖ ግዛት ነዋሪዎች ሲያመልጡ አቅመ ደካሞችና ህሙማን ግን በዚያው ቀርተዋል ተብሏል የከተማዋ ነዋሪዎች ጥቃት ሊደርስባቸው እንደሚችል አስቀድመው ለጦር ሰራዊቱ ማስጠንቀቂያ ቢሰጡም እርዳታ ሊደርስላቸው እንዳልቻለ ተናግረዋል በሌላ ዜና ደግሞ የቦኮ ሀራም ነውጠኞች በትናንትና ሁለት ድንበር ዘለል ጥቃት አካሄደው ሰሜን ካሜሩን ውስጥ አምስት ወታደሮች መግደላቸው ተዘግበዋል። ዴንማርክ የሚገኙ የመገናኛ ብዙኃን እንደዘገቡት በንግግር ነጻነት ዙሪያ ውይይት እየተካሄደ በነበረበት አንድ ክበብና በአንድ ምኩራብ ውስጥ ባለፈው ሳምንት ፍንዳታ ያደረሰው የኮፐንሀገኑ ነዋሪ ህአብ የጠረሽን የተኩስ እሩምታ ከመጀመሩ ልክ ስድስት ደቂቃዎች አስቀድሞ እሱን እስላማዊ መንግስት ብሎ ራሱን እስላማዊ መንግስት ብሎ ለሚጠራው ነውጠኛ ቡድን ታማኝነቱን ገልጦ ነበር። ዛሬ ማክሰኞ ይፋ የሆኑ ዘገባዎች እንዳመለከቱት የ22 ዓመቱ ኦማር አብደልሐሚድ አልሁሴን ባወጣው የፌስቡክ ገጽ ላይ ለእስላማዊ መንግስት መሪ አብዱል ባካር አልባግዳዲ ታማኝነቱን አውጇል። ይኸው ታጣቂ በፌስቡክ ገጹ በበጎም ሆነ በክፉ ወቅት በሕይወቴ ሙሉ ለአቡበከር አልባግዳዲ ታማኝ ይሆናለሁ፣ በማንኛውም ነገር የእርሱን ሐሳብ አልቃወምም ሲል አስፍረዋል። ይህ በእንዲህ እንዳለ ይኸው ግለሰብ ኦማር አልሁሴን በ ባለፈው መስከረም ወር በፈጸመ ወንጀል ታስሮ በነበረበት ወቅት ለአገር ደህንነት አስጊ መሆኑ ተነግሮ እንደነበር የዴንማርኩ የደህንነትና የስለላ መስሪያ ቤት መግለጹ ታውቋል። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሩሲያ ደጋፊ አማጽያንና የዩክራይን ጦር ሰራዊት የጦር መሳሪያዎቻቸውን ስትራቴጂካዊቷ የዩክሬን ምስራቃዊ ከተማ እንዲያነሱ የቀረበላቸውን ጥሪ ሁለቱም ውድቅ አድርገዋል። በመካከላቸው ዓለም አቀፍ የተኩስ አቁም ስምምነት መደረሱ ግን ይታወቃል። ካለፈው እሁድ ጀምሮ ተግባራዊ የሆነው የተኩስ አቁም ስምምነት በአንዳንድ አካባቢዎች ግጭቶች እንዲቀንሱ ቢያደርግም ውጊያው በዴባልሴቭ ቀጥሏል። ዴባልሴቭ በኪቭ ቁጥጥር ስር ያለች ብትሆንም አሁንም በሽምቅ ተዋጊዎች እንደተከበበች ነች። በተደረሰው ስምምነት መሰረት ሁለቱ ወገኖች ከባድ የጦር መሳሪያዎችን በዛሬው እለት ውጊያው ካየሉባቸው አካባቢዎች ማንሳት ነበረባቸው ተብሏል። አሁን የጊዜው ገደብ በማለፉ አንዱ ከሌላው አስቀድሞ እርምጃ እንደማይወስድ ይናገራሉ። አድማጮች ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ25ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን የዕለቱ አብዮ ትላንት ግብጽና ሊቢያ በጋራ ያካሄደው መሳካቱ ከተነገረለት የአየር ድብደባ በኋላ የእስላማዊ መንግስት ኢላማዎችን ማጥቃት እንደሚቀጥሉ የሊቢያ ባለስልጣናት ቃል ገብተዋል። ተንታኞች ግን ግብጽ የቦምብ ድብደባውን የምታካሄደው ሀያ አንድ ዜጎቿ ስለተገደሉባት ለመበቀል ቢሆንም የሀገሪቱ ወታደራዊ ፖሊሲ በከፍተኛ ደረጃ መቀየሩንም ሊያሳይ ይችላል ይላሉ። ሄዘር መርዶክ ለአሜሪካ ድምጽ ከካይሮ ዘግባለች። ሰለሞን ክፍሌ ያቀርበዋል። خلتني የትላንቱ ጣምራ የሊቢያ ግብፅ የአየር ጥቃት በእስላማዊ መንግስቱ ቁጥጥር ስር ያሉ በነዳጅ ዘይት ማውጫዎችና የማሰልጠኛ ካምፖች አቅራቢያ ያሉ ቦታዎችን አጥቅተዋል። በዚያም አንዳንዶቹ ተዋጊዎች በጀልባ ሀገሪቱን ጥለው ሲሸሹ ታይተዋል ሲሉ ነበር የሊቢያው አየር ኃይል አዛዥ ሳርቅ አልጃሩሺ የተናገሩት። ተንታኞች እንደሚሉት ሊቢያ እስካሁን ድረስ በእስላማዊው መንግሥት ነውጠኞች ላይ ስታካሄድ የቆየችው ዘመቻ በአብዛኛው አልተሳካም። ነውጠኞችን ባለፈው ዓመት ሀገሪቱ ውስጥ እግራቸውን እየተከሉ ነበር። አሁን የግብፅ እርዳታ በመታከሉ ግን ሁኔታዎች ሊለወጡ ይችላሉ ሲሉ ያስረዳሉ። ካሜል አብዳላ በግብፅ አልአሕራም ማዕከል የፖለቲካና ስትራቴጂያዊ ጥናቶች የሊቢያ ጉዳይ ባለሙያ ናቸው። አብዳላ የሚሉት የግብፅ ጦር ሰራዊት ከአካባቢው ሀገሮች ሁሉ ጠንካራው ነው። ግብፅ ትላንት ሊቢያ ውስጥ የአየር ጥቃቱን ያካሄደችውም የፖሊሲ ለውጥ በማድረጓ ሳይሆን በክርስትና እምነት ተከታይ ዜጎቿ ላይ ለተካሄደው አሰቃቂ ግድያ ምላሽ ለመስጠት ነው። በሳምንቱ ማብቂያ ላይ የተላለፈው ቪዲዮ ሀያ አንድ ግብፃውያን ክርስቲያኖች በአንድ የባሕር ዳርቻ ላይ በእስላማዊው መንግሥት ሚሊሻዎች አንገታቸው ሊቀላ እንደተዘጋጁ ያሳያል። እነ ምስር ተተፍዝ ነፍስ በሐቅ ረድ አሳዛኝ ቪዲዮ ከተሰራጨ በኋላ የግብፁ ፕሬዝዳንት አብዱልፋታህ አልሲሲ ሀገራቸው በመረጠችበት ጊዜና እንዴት እንደምትበቀል መብት አላት ሲሉ በነውጠኞቹ ላይ ጥቃት እንደሚያካሂዱ ቃል ገቡ። በዚያው በግብፁ አልአህራም ማዕከል ሌላው የፖለቲካና እስትራቴጂዊ ጥናቶች አንጋፋ አባል ዚያድ አኪ ግን የአየር ጥቃቶቹ ምናልባት ግብፅ በእስላማዊው መንግሥት ላይ የነበራትን ፖሊሲ ሳትቀይር እንዳልቀረች ያመለክታል ይላሉ። እንደሚታወቀው ግብፅ ከዚህ ቀደም ለሊቢያ ጦር እርዳታ ስትሰጥ የቆየችው በአብዛኛው በሥልጠናና በአቅም ግንባታ መልክ ነበር ሲሉ ያስረዳሉ። በዚያ አይነት የሚቀጥሉ አይመስለኝም። ግብጽ በሊቢያ ጣልቃ ገብነቷን እንደገና እየመረመረች ይመስለኛል። እውነተኛው የፖሊሲ ለውጥ እየመጣም ይመስለኛል መንገድ ላይ ነው። ይህም ለውጥ ሲሉ ያክላሉ ዚያድ አኬ። ይህም ለውጥ የግብፅ ወታደሮችን በየብስ ያሳያል ማለት አይደለም። ግብፅ እስላማዊውን መንግሥት ለመዋጋት ጠንካራና አሳማኝ የሆኑ የምጣኔ ሀብትና ጸጥታ ምክንያቶች አሏት ብለዋል። በሽብር ላይ የሚካሄደው ጦርነት በእርግጥም ቅድሚያውን ሊያገኝና የምጣኔ ሀብቱን ስጋት ለመከላከል ያስችላል ይላሉ ተንታኞች። እንደሚገልጹት በሚሊዮኖች የሚቆጠሩ ግብፃውያን ሁኔታው እጅግ አደገኛ በሆነው በሊቢያ ይሠራሉ። አሁን የሊቢያ ባለሥልጣናት ቪዛ ከከለከሉና የግብፅ ባለሥልጣናትም ዜጎቻቸው ወደ ሀገራቸው እንዲመለሱ እየመከሩ ብዛት ያላቸው ግብፃውያን ሊቢያ ውስጥ ይኖራሉ። ፕሬዚደንቱ አብዱልፋታህ አልሲሲም እንደ አውሮፓውያን ዘመን አቆጣጠር በ2013 ሥልጣን ከተረከቡ ጀምሮ እዚያው አገራቸው ውስጥ ከሙስሊም ነውጠኞች ጋር እየተፋለሙ ናቸው። እንደ ሙስሊም ወንድማማቾች ካሉት ጋር በፖለቲካ ምክንያት፣ ከሌሎቹ ጋር ደግሞ በጽንፈኝነታቸው ሳቢያ እንዲሁም በሳይናይ ከእስላማዊው መንግሥት ጋር ቁርኝት ካላቸው አክራሪዎች ጋር ይፋለማሉ። ያም ሆኖ ግብፅ ከሊቢያ ጋር በመተባበር እስላማዊውን መንግሥት መዋጋቷ ከዚያም ባለፈ አጋርነቷን በብዙ ዘርፍ ያሳያል ሲሉ የፖለቲካ ትንታኙ አብዱላ ያስረዳሉ። አብዱላ የሚሉት ስልጣን የእኔ ነው እያሉ በሚፋልም ሁለት መንግሥታት መሃል ከሆነች ወዲህ ሊቢያ እንዲህ ትርምስና አደጋ ገጥሟት አያውቅም። እናም አሁን ግብፅ ዓለም አቀፍ ዕውቅና ባገኘው ፓርላማ ከሚደገፈው የሊቢያ ጦር ጋር እየሠራች ነው። ፓርላማው ደግሞ በእስላማዊ መንግሥት ላይ የሚካሄደውን የማጥቃት ዘመቻ በሚገባ መደገፍ ጀምሯል። አውድ አብዱል ሳድቅ የሌላኛው ወገን ፓርላማ ቃል አቀባይ ናቸው። የሊቢያን ሉዓላዊነት የጣሰ ሲሉ የጠሩትን የግብፅን የአየር ጥቃት ያወግዛሉ። የእርሳቸው ሸንጎ ዋና ከተማዋ ትሪፖሊ ውስጥ ሲሆን፣ አንዳንድ እስላማዊ ቡድኖችን ይደግፋል። እስላማዊው መንግሥት ነኝ የሚለውን ነውጠኛ ቡድን ግን ይቃወማል። ዓለም አቀፍ ዕውቅና ባይኖረውም ሊቢያ ውስጥ አነስተኛ ነው የማይባል ኃይል እንዳለው ይነገራል። የዕለቱን አብይ ርዕስ ሰማን። መጽሔት ለትንታኔ ወዳዘጋጃቸው ርዕሶች እናልፋለን። በቦኮ ሀራም ጥቃት ለሚደርስባቸው ሀገሮች የገንዘብ እርዳታ ድርጅት እንዲመሰረት የማዕከላዊት አፍሪካ መሪዎች ጠየቁ። በካሜሩን መዲና ያውንዴ ውስጥ የተሰበሰቡት መሪዎች ነውጠኛውን ቡድን ቦኮ ሀራምን ለማጥቃት ስለሚመደቡ የአካባቢው ኃይሎችም በዝርዝር ተወያይተዋል። መሠረቱ ናይጄሪያ የሆነው ቦኮ ሀራም ጥቃቱን ወደ ኒጀር፣ ካሜሩንና ቻድ ማስፋፋቱም ይታወቃል። ሞኪ ኤድዊን ኪንዳዜዳ ከያውንዴ የላከውን ትዝታ በላቸው ታቀርባለች። ቦኮ ሀራምን ለማጥቃት የሚያስፈልገውን መቶ ሚሊዮን ዶላር ለማዋጣት አስር የማዕከላዊ አፍሪቃ የኢኮኖሚ ማህበረሰብ ሀገሮች ባለፈው ሰኞ ተስማምተዋል። ሌሎች የአፍሪቃ ሀገሮች ነውጠኛውን ኃይል ለማጥቃት እንዲተባበሩ ለማስቻል የተባበሩት መንግስታት ድርጅት ፈጥኖ የህብረ ብሔር ጦር መመስረትን እንዲያጸድቅ ጠይቀዋል። የማዕከላዊ አፍሪቃ ኢኮኖሚ ማህበረሰብ ኢካስ ሊቀመንበር የቻዱ ፕሬዝደንት ኢድሪስ ዴቢ እስካሁን ለጋራ መከላከያው ምን ያህል ገንዘብ እንደተሰበሰበ አልገለጹም። ሆኖም ከፊሉ ገንዘብ በቦኮ ከፊሉ ገንዘብ በቦኮ ሃራም ከቤት ንብረታቸው የተፈናቀሉ ሰዎችን ለማቋቋም ይረዳል ብለዋል። ኢድሪስ ዲቤ ይህን አረመኔ ያሉትን ኃይል የማዕከላዊ አፍሪካ ሀገሮች ለብቻቸው ሊቋቋሙት እንደሚከብዳቸው ጠቅሰው ሌሎች በአሸባሪዎች ያልተነኩ ሀገሮችም አብረዋቸው እንዲቆሙ ነው የጠየቁት። ዓለም አቀፉ ማህበረሰብ ደግሞ የገንዘብ፣ የሎጂስቲክ፣ የመሳሪያ፣ የዲፕሎማሲና የሌሎች ቁሳቁስ እገዛ እንዲያደርግ ጠይቀዋል። የኢካስ ዋና ጸሐፊ አህመድ አለም ማይ መሪዎቹ በብዙ ሺዎች የሚቆጠሩ ዜጎችን የገደለውንና በአንድ ሚሊዮን የሚቆጠሩ ሌሎች ደግሞ ያፈናቀለውን የሙስልም አክራሪ ቦኮ ሀራምን ለማጥፋት እርዳታ እየጠየቁ ነው ብለዋል። ቦኮ ሀራም ኔሌዚን ሱር ኦኬ ሞየ ቦኮ ሀራም ሰዎችን ለመግደል እጅግ አረመኔያዊ መልሶ ለማጥቃት አስቸጋሪና በወጪም ረገድ ውድ የሆኑ ዘዴዎችን ነው የሚጠቀመው። ስለዚህ ይህን አካባቢውን በሙሉ ለማናጋት የተነሳውን ኃይል በጋራ መቅጠም አስፈላጊ ነው ነው ያሉት። ብሩንዲና የማዕከላዊት አፍሪቃ ረፐብሊክ ለኅብረ ብሔሩ ጦር ወታደሮች እንደሚያዋጡ ገልጸዋል። የማዕከላዊት አፍሪቃ ረፐብሊክ የውጭ ጉዳይና የትብብር ሚኒስትር ቱሳኒት ኮንጎ ዳውዳ የገዛ ሀገራቸው ቀውስ ውስጥ ያለች ቢሆንም ካሜሩንና ቻድን ትረዳለች ብለዋል። ቦኮ ሃራም ካሜሩንን ከተቆጣጠረ ያ ለማዕከላዊ ከአፍሪቃ ከባድ ጥፋት ነው የሚሆነው። ቦኮ ሐራምን መከላከል እዚህ በማዕከላዊ አፍሪቃ ያለንበትን የፖለቲካ ቀውስ ለመፍታትና የጸጥታ መጓደሉን ለማሟላት ኃይላችንን ማጠናከር ማለት ነው ስለዚህ ከብሔራዊ መከላከያ ኃይላችን ከፊሉ ቦኮ ሐራምን በማጥፋት ዘመቻ ይሳተፋል ከካሜሩን ጋር እንቆማለን በስብሰባው ላይ የተገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን መልእክተኛ አብዱላይ ባትሊ የመንግስታቱ ድርጅት ለወታደራዊ ኃይል መመስረት ድጋፍ ከመስጠቱ በፊት ለሰብአዊ መብትና ለሕዝብ ደህንነት ቅድሚያ ይሰጣል ብለዋል የተባበሩት መንግስታት ድርጅት ለጣምራ ወታደራዊ ኃይል ድጋፉን የሚሰጠው የጸጥታው ምክር ቤት ካጸደቀ በኋላ ነው። ሆኖም ቦኮ ሐራምን ለማጥቃት ወታደራዊ ኃይል ብቻ እንደማይበቃ ግልጽ ነው። ቦኮ ሐራም ላይ የሚወሰደው ጥቃት ለአክራሪነት መንሰራፋት ምክንያት የሆነውን ችግር የሚነቅል ሁለ ገብ እርምጃ መሆን ይኖርበታል ነው ያሉት። ባለፈው ሰኞ የማዕከላዊ አፍሪካ አገሮች ጉባኤ ላይ የተገኙት አንጎላ፣ ብሩንዲ፣ ካሜሩን፣ ኮንጎ፣ ጋቦን፣ የኮንጎ ዲሞክራሲያዊት ሪፐብሊክ፣ ኢኳቶሪያል ጊኒ፣ ቻድ፣ የማዕከላዊት አፍሪካ ሪፐብሊክ፣ ሳኦቶሜና ፕሪንስፔ ናቸው። ለምሽቱ የመጨረሻ ወዳደረግ ነው። የዜና መጽሔት ትንታኔ ርዕስ ንሻገር። የዩናይትድ ስቴትሱ የአፍሪካ እዝ አፍሪኮምን በተመለከተ ከአብዛኞቹ የአህጉሪቱ ሀገሮች የሚበዙት አስተያየት አሉታዊ ነው ሲሉ አንድ ከፍተኛ የጦር አዛዥ ተናግረዋል። ይህንን እዝ በተመለከተ የተሻለ ግንዛቤ እንዲፈጠርም ከተለያዩ የአፍሪካ ሀገሮች የተውጣጡ ጋዜጠኞችን እዙ ወደሚገኝበት አካባቢ የጋበዙት የአፍሪኮም ባለስልጣን መረጃ ያመለክታል። በአፍሪኮም ወታደራዊ እርምጃ ምክትል አዛዡ ሌተና ጀኔራል ስቲቨን ሃመር የሰጡት መግለጫ የገለጻቸው ማጠቃለያ ነበር። በመግለጫውን የተከታተለው እስክንድር ፍሬው ተከታዩን ዘግቧል። ሌተና ጀኔራል ስቲቭ ሀመር እባላለሁ። በዩናይትድ ስቴትስ ጦር የአፍሪካ እዝ የወታደራዊ ዘመቻዎች ምክትል አዛዥ ነኝ። እዚህ ጀርመን ውስጥ ከእኛ መካከል ለመገኘት እንኳን ደህና መጣችሁ። በዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ዋና መስሪያ ቤት የተገኙትና በተለያዩ ኃላፊዎች ገለጻ የተደረገላቸው ከኢትዮጵያ፣ ከዩጋንዳ፣ ከደቡብ አፍሪካና ከኬንያ የተውጣጡ ስምንት ጋዜጠኞች ናቸው። የመጨረሻውን ገለጻ ያደረጉትና ለቀረቡ ጥያቄዎችን ምላሽ የሰጡት በአፍሪኮም የወታደራዊ እርምጃዎች ምክትል አዛዥ ሊዩተናንት ጀኔራል ስቲቨን ሃመር ዓላማችን አጋርነትን መፍጠር ነው ብለዋል። Uh, what we can uh, to help a uh, stable, uh, secure, and safe environment on on the continent. And one, one of the best ways to, ways to do that is to. That is to, to, uh, build to build build አጋርነት መፍጠር ነው ከቀዳሚ መገለጫዎቻችን አንዱም በመተማመንና በተጨባጭ ሁኔታዎች ላይ የተመሠረቱ ግንኙነቶችን መፍጠርና አጋርነቶችን መገንባት ነው እንደምናውቀው መተማመንና ተጨባጭነት በሁለት አቅጣጫዎች የሚሰሩ ነገሮች ናቸው አንዳንዴ በጥሩ ሁኔታ የማይጓዙበት ጊዜ አለ ጥረቶቻችንን ግን እንቀጥላለን አፍሪኮም ዩናይትድ ስቴትስ በተለያዩ የዓለም አካባቢዎች ካሏት ስድስት እዞች አንዱ ነው። ለምሳሌም በአውሮፓ የአውሮፓ እዝ፣ በሰሜን አሜሪካ የሰሜን እዝ፣ በፓሲፊክ አካባቢ የፓሲፊክ እዝ፣ በደቡብ አሜሪካም የደቡብ እዝ የሚባሉ አሉ። ዩናይትድ ስቴትስ ከአፍሪካ ጋር ያላትን የጸጥታ ትብብር ታካሄደ የነበረውም ከአውሮፓ እዝ ጋር አብሮ በተዋቀረ ክፍል ነበር። ይህ አወቃቀር ደግሞ አፍሪካ ቅድሚያ እንዲሰጣት ያስቻለ አልነበረም ይላሉ የአፍሪኮም ኃላፊዎች። እናም እንደ አውሮፓውያን አቆጣጠር በ ዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ራሱን ችሎ ተቋቋመ። በ2008ም ስራ ጀመረ። አፍሪኮም ይፋ እንደተደረገ ሰሞን አሉታዊ የሆኑ አስተያየቶች ይሰጡ እንደነበር የወታደራዊ እርምጃዎች ምክትል አዛዥ ሊውተናንት ጀነራል ስቲቨን ሃመር ተናግረዋል። ዩናይትድ ስቴትስ አፍሪካን በወታደራዊ ኃይሏ ስር ልታደርግ ነው የመሳሰሉ አስተያየቶች መሰጠታቸውን ነው ያስታወሱት። ዛሬ ግን እውነታው ይህ አለመሆኑ እየታወቀ ግንዛቤም እየተፈጠረ መምጣቱን አስረድተዋል። አሁን ከአብዛኞቹ የአፍሪካ ሀገሮች የምናገኘው አስተያየት አዎንታዊ ነው። ለመስራት እየሞከርን ያለነውን ያሉ ያያሉ። በመረጋጋት በደህንነትና በጸጥታ ጉዳዮች ላይ ድጋፍ ለማድረግ እየሰራን መሆናችንን ይመለከታሉ። በአመዛኙ የምናተኩረው በጸጥታ መዋቅሮችና ሀገሮቹ ባሏቸው በእነዚህ ተቋማት ግንባታ ላይ ነው። ስለዚህ ወታደራዊ ልምዶቻችንም ተሳታፊዎቹ ሀገሮች ያንን ማድረግ እንዲችሉ ለማድረግ የተቀረጹ ናቸው። ከምንሠራው 99 ከመቶ የሚሆነው አብረናቸው በምንሠራቸው ጦሮች የሚከናወን ነው። ዩናይትድ ስቴትስ በአፍሪኮም አማካኝነት ከአፍሪካ ሀገሮች ጋር ያላት ትብብር ብሔራዊ ጥቅሟን ብቻ መሰረት ያደረገ አለመሆኑንም ጄኔራሉ ጠቁመዋል። የኢቦላ ወረርሽኝን ለመክታት በምዕራብ አፍሪካ ሀገሮች እያደረጉ ያሉትን አስተዋጽኦን በምሳሌነት ጠቅሰዋል። ወታደራዊ እንቅስቃሴዎችና ትብብሮችም ቢሆኑ የአፍሪካ ሀገሮችን ለመደገፍ ጭምር እንደሚደረጉ የገለጹት በቦኮ ሐራም ላይ የሚካሄደውን እንቅስቃሴ በማብራራት ነው። Do they have aspirations to attack the United ቦኮ ሐራም ለአሜሪካ ጸጥታ ስጋት ነው። አሜሪካን የማጥቃት ምኞት አላቸው አይመስለኝም። ልክ አይሲል እንዳደረገው በዩናይትድ ስቴትስ ፕሬዝደንት ቤተ መንግሥት ላይ ባንዲራቸውን ለመስቀል ዝተዋል። እንዲህ አላደረጉም። መጥፎዎች ናቸው። በጣም መጥፎዎች ናቸው። ሰዎችን ገድለዋል። አሁን ስንት ሺህ ሰው እንደገደሉ ማን ያውቃል? ዩናይትድ ስቴትስ እነርሱን ለመጋፈጥ በሚደረገው ጥረት ውስጥ እየተሳተፈች ነው። አዎ። ገንዘብስ እያዋጣን ነው። አዎ። ስጋቱ በጨመረ ቁጥር የበለጠ ለመሳተፍ እያሰብን ነው። አዎ እያሰብን ነው። የዚህን ዘገባ አቅራቢ ጨምሮ የተለያዩ አፍሪካውያን ጋዜጠኞች የተሳተፉበት ጉብኝት አፍሪኮም ወደ አፍሪካውያን ለመድረስ ግንዛቤም ለማስጨበጥ የሚያደርገው እንቅስቃሴ አካል መሆኑ ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ በስቱትጋርቱ ገለጻና ጉብኝት ላይ የተሳተፈው ጋዜጠኛ የአዲስ አበባው ዘጋቢያችን እስክንድር ፍሬውን ዘገባ ነበር የተከታተል ነው። አድማጮች አሁን በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የእናንተ አስተያየቶች ይስተናገዳሉ ነው። ቪኦኤ በለውን ከካናዳ አሉላ እና አዲሱ በረዲዮ መጽሔታችሁ በረዲዮ ዝግጅታችሁ በአማርኛ መሆን ሲችል የባዕድ ስም እና ንግግር ስለመቀላቀል መቀላቀል ተነጋግራችኋል። ሻይ ቤቶች፣ መለስተኛ ሆቴሎች፣ ክሊኒኮች ብቻ አይደሉም። ካሊፎርኒያ፣ ዋሽንግተን፣ ፍሎሪዳ፣ ቴክሳስ፣ ላንደን፣ ፓሪስ የሚል ስም የተሰጣቸው የሰዎች ስም የተሰጣቸው አሉ ከነዲ፣ ቲቶ፣ ዳያን ቢንላዴን፣ ሮዚ፣ ክሪስታል፣ ኦባማ፣ ሊንዳ፣ ብዙ ይቀጥላል። ይህ ብቻ መች ሆነ? ቀደም ሲል የምናውቀው ልጆች ተወልደው አፍ ሲፈቱ ወላጆቻቸውን ማማ ቤትዬ፣ አባባ ጋሼ ነበር የሚሉት። አሁን ብዙ የአዲስ አበባ ህጻናት ዳዲ ማሚ እያሉ ነው። ወጣቶች ስለ ቤተሰቦቻቸው ሲያወሩ ፋደር፣ ማዘር፣ ሲስተር፣ ብራዘር፣ አንክል እንዲህ አሉ እንዲህ አለ ነው ሌላ ቀርቶ የታክሲ ረዳቶች እንኳን ዕድሜ ባለ ጸጎች ሲያዩ ፋዘር ማዘር ይሄዳሉ ነው የሚሉት። እና አሁን የጀመራችሁት ፕሮግራም ተጠናክሮ ቢቀጥል ጥሩ ነው። በተለይ በአዲስ አበባ ውስጥ ይህ በጋዜጣና በሬድዮ እንዲህ ቢቀጥል በጣም ጥሩ ነው። እና ያላችሁት አማርኛ እያለ አላስፈላጊ የውጭ ቋንቋ እንግሊዝኛ እየተቀላቀለበት ነው። እግዜር ይስጥልኝ ራስልኝ የሬዲዮ መጽሔት ፕሮግራም አዘጋጆች ባለፈው እሑድ ስለ ቋንቋ አዘጋጃችሁት እና ባቀረባችኋቸው ባለሙያዎች ጉዳይ ላይ አስተያየት ተመሰት ነው። በራስ ቋንቋ መናገር በእውነቱ የሚያኮራ ነገር ነው። በአሁኑ ጊዜ በሀገራችን ግን እየሆነ ያለው በተለይ አሜሪካም ጭምር የእንግሊዝኛ ቋንቋ እንደ ብቃትና እውቀት መለኪያ እየሆነ ልጆች ጭምር እንግሊዝኛ እንዲናገሩ የራሳቸውን ቋንቋ እንዲረሱ ይደረጋል። ከዚህ በተጨማሪ ደግሞ እንዳላችሁት በተለይ በሚዲያ ላይ እየተነገረ ያለው የተደቀለ ቋንቋ አድማጭን ያሰለች ይመስለኛል። ባዕድ ሆኑ ቋንቋዎች ማይጥሙ ቋንቋ ሲነገር እንሰማለን። አሁን ለምሳሌ በዘወትር ሰማ የነበረው በኢትዮጵያ መገናኛ ብዙሃን ዘውትረን እናደርሳለን፣ ወደ እናንተ እናደርሳለን፣ ቆይታ እናደረጋለን። በአጠቃላይ ሚዲያ ቋንቋ ሊጥም ሲገባ እንደው ለዛውን እያጣ ነው ሄደው። ይሄ ደግሞ አድማጭን የሚስብ አይመስለኝም። እና በእውነቱ በአንድ ወጥ ቋንቋ በራስ ቋንቋ ሳይቀላቅሉ በተለይ የሚዲያ ቋንቋ ጥራት ሊኖረው ስለሚገባ በዚህ ላይ ያቀረባችሁት እና የጀመራችሁት ውይይት ተገቢ ይመስለኛል መልእክትን መተላለፍ ያለበት ይመስለኛል ሰው በራሱ ቋንቋ በራሱ ተናግሮ እንዲኮራ ሳይቀላቅል በተቻለ መጠን አንዳንድ ጊዜ ያስቸግራል አንዳንድ ቃላት ተዛማጅ ትርጉም አይኖራቸውም በእርግጥ ንጹህ በሆነ ቋንቋ መናገድ ያስቸግር ይችል ይሆናል ግን እንዲያም ሆኖ አስፈላጊ ባልሆነበትም ጊዜ ስንቀላቅል ስለምንታይ ይህ ያነሳችሁት ጉዳይ መሰረታዊ ነው ለማለት ነው አመሰግናል ተመሳሳይ አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አዲሱ በርካታ አድማጮች ተሳትፈዋል በዚህ ርዕሰ ጉዳይ ላይ በተለይ ደግሞ ሰዓታችን ምጥን ስለሆነ ለራዲዮ መጽሔት በተለይ ብሎ ከላኩልን ሰፋ አድርገን በዚያኛው ፕሮግራም በቦታው እንደምናስተናግድ ማስታወሱ ተገቢ ይመስለኛል። አዎ አቶ በለው ቀደም ሲል እንዳሉትም ግፉበት ስላሉ እንገፋበታለን። ለምን ልክ እንዲህ ባዕድ ቋንቋ ከመጨመር ባሻገር አማርኛውን ራሱን ሆን ብሎ ማበላሸት ይመስለኛል። ይሄ ጀምር አድርገን ነበር። እናንተ ልክ ነክ እንደምነክ ይገርመኛል። እኔ በጣም በአክብሮት የማውቀው ሰው ስሙን መጥራት ያስቸግራል እንጂ እንደምነክ ሲለኝ መልስ ልሰጥም አልቻልኩም። በቃ ወደ መደበኛው አማርኛ እየገባ ይመስላል። ሰርጉ ሰዎች የሚቀበሉት አዝማሚያ እየታየ ነው። ወጣቱ ዝም ብሎ የሆነውን ነገር የማፈስ ባህሪ ቢኖረውም ምራቁን ያዋጠብ ደህናው ደግሞ ተለቅ ያለው ሰው ለምን እዛ ውስጥ እንደሚገባ አይገባኝ። አዲሱ ምሁራኑ አሁን የጀመርካቸውን ቃላት በሀሳብም በጽንሰ ሀሳብም ደረጃ የሚመጣውን በተዛባ መልኩ የሚሄዱትን በስፋት ይቀጥላሉ። ለአድማጮቻችን ማረጋገጥ የምንፈልገው በእርግጥ ይሄ ውይይት ይቀጥላል። በፕሮግራሙም እንደገለጥ ነው ለቅምሻ ያህል ያቀርብ ነውና በሚቀጥለው ራዲዮ መጽሄት ጠብቁ። እናንተም ተሳተፉ። ለራዲዮ መጽሄት በሉልን። ይህን አይነት ነገር ስትልኩ ይስጥልን። አሁን ወደ ሌላ ጉዳይ ልንሻገር ነው በዚህ በዩናይትድ ስቴትስ የክረምት የበረዶ ንጉሱ ምልክት እየሰጠ መስሎኝ ነበረ። ፕሮዲውሰራችን ቀጥሎ ነው የሚለው በዚህ በዩናይትድ ስቴትስ ወቅቱ የክረምት የበረዶ ክምር የሚጠበቅ እንግዳ ብቻ ሳይሆን በተለይ በአንዳንድ በስፋት በሚታወቅባቸው አካባቢዎች ድንገት ብቅ ሳይል ከቀረ ነው ይበልጥ የሚናፈቅና የሚያሳስበው ዝናብ እንደሌለበት የክረምት ወራት አይነት መሆኑ ነው። የተፈጥሮ የአየር ጠባይ የወቅትም ፍርርቅ አይደል? የዘንድሮም ታዲያ በተለይ በአንዳንድ ዩናይትድ ስቴትስ አካባቢዎች እንዲሁም እንዳሁኑ ክረምቱ በበረታባቸው አንዳንድ ዓመታት እንደሚሆነው የበረዶ ውርጅብኝ ለአያሌ ሚሊዮን አሜሪካውያን ሰሞነኛው አይነተኛ የሕይወት ገጽታ ወይም መታያ ሆኗል። እጅግ የበረታ ብርድና ቁር የነዋሪዎቻቸውን የየዕለት እንቅስቃሴ በአንጻሩ በገታባቸው ከደቡባዊ የአገሪቱ ክፍል እስከ መካከለኛው ምዕራብና ምስራቃዊ ዩናይትድ ስቴትስ ያሉ ግዛቶች እስከ 30 ሴንቲሜትር ርዝመት ባለው ወይም ርዝማኔ ባለው ግዙፍ የበረዶ ክምር ተውጠዋል። በተለይ በበርካታ የሰሜናዊ ዩናይትድ ስቴትስ ግዛቶች ለሳምንታት የዘለቀው የበረታው የክረምቱ የአየር ጠባይ በተከታታይ በአንድ አካባቢ የወረደው በረዶ በየሰዓቱ ባይታፈስና ባይጠረግ ጠቅላላ ርዝማኔው እስከ ሁለት ሜትር የሚደርስ የበረዶ ተራራ በሰራ ነበር። እዚህ ዋሽንግተን ዲሲና አካባቢያችን ጎረቤቶቹን የሜሪላንድ ና ቨርጂኒያ ግዛቶች ጨምሮ አንዳንድ የመካከለኛው እና የመካከለኛው አትላንቲክ ግዛቶች የመጀመሪያቸውን ብርቱ የክረምት አየር ጠባይ ከትላንት ማምሻው አንስቶ ነው ሌሊቱን ሲወርድ ያደረ የበረዶ ክምር ያስተናገዱት። እንግዲህ ይሄ ወደ እኛ ያመጣናል፣ የዛሬ ማለዳ አመጣጣችንን ጨምረው። በረዶ የለብህ ምን ችግር አለ? እኔ በስንት ጣዕር ነው የወጣሁት አርፍጄም። ያው ለሰአታችን ለስራው ድርሻ አለው። አስከ አራት ሰዓት ልወጣ አልቻልኩም ከቤት እስከ ጠዋት ማለት ነው እና ክምር ነው በቃ፣ ንገዶናን አንስተህ ለመውረድ መጥረግ አለ። በጣም የሚገርም ነው። ማታ ጀምሮ ሲወርድ ነው ያደረው፣ እና ዛሬ የተለየ ነው። እኛ አነስ ያለ ነው የሚለውን ለአድማጮች አጽንኦት ሰጥተን የበረታባቸውን አካባቢዎች ገለጽን እንጂ በዋሽንግተን ዲሲ እና አካባቢው የመንግስት መስሪያ ቤቶች ተዘግተዋል። ትምህርት ቤቶች ተዘግተዋል። እንግዲህ የብርዱን ስሜት እንዳናጋባባቸው አድማጮችን ትንሽ ፈጣ ባለው ሙዚቃ ዘና እናድርጋቸው እንጂ የአየሩ ሁኔታ በርትቷል። የሚቀጥሉትንም ሰሞኑን እራሱ ከአሌክዛንድሪያ እየሮጠ ነው የመጣው እንኳን መኪና ሊነዳና ባቡር ላይ መሳፈር እንዳልቻለ ነግሮኛል። እንግዲህ በመጠኑ የእኛን ካጋራ ናቸው። በኢትዮጵያና ሌሎች አቅራቢ ያሉ አካባቢዎች እንዲህ ያለ የበረዶ ክምር የተለመደ ነ ነገር ባይሆንም በዜና እንደሚሰሙት በቴሌቪዥን እንደሚመለከቱት ያለንበትን ለማሳየት ያህል ነው። ቃል እንደገባ ነው። ታዲያ በሙዚቃው ዘና እናርጋቸው፣ ብርድ እንዳናጋባ። ቁሮ ቢለቀንስ ሚካኤል በላይነህ ነው። Let the can the of the حات کرد میلانم به ملاقات به من کرد یه گفایت من مطالعه کافن بیگرفنم تو بگای باش تو نیگنز آنها علاگو to in the alone sala to in the alone when I've got this

I might <laughs> በመጪ እንደሁ እያለ ድምፃዊው ሚካኤል በላይነህ ነበር ያንጎራጎረልን። ሚካኤል እናመሰግናለን። ብርዱን እንዳላጋባን ተስፋ እናደርጋለን። አድማጮች የምትከታተሉት በሀያ አምስትና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሽቱ ሶስት ሰዓት ከሰላሳ ስምንት ያመለክታል። አሁን ርሶሪዎችን ባጫጭሩ የዘጠኙ ፓርቲዎች ትብብር በመላ አገሪቱ በሚገኙ 15 ከተሞች ሰላማዊ ሰልፍ እንደሚጠራ ገለጠ። የሰልፉ ዓላማ ህዝቡ የአገሩና የፖለቲካ ሥልጣን ባለቤት መሆኑን ለማስገንዘብ ነው ተብሏል። ሊቢያውያን አገራቸውን ቀስፎ ከያዘውና ከበታተነው የፖለቲካ መላየት በአሸናፊነት ወጥተው ጽንፈኝነትን በጋራ እንዲጋፈጡ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ዛይድ አልሁሴን ጥሪ አቀረቡ። አመፅ በበዛባቸው ሁለት የናይጄሪያ አካባቢዎች ዛሬ ማክሰኞ ተደጋጋሚ ፍንዳታዎች መድረሳቸው ተሰምቷል። የቪኦኤ ሀውሳ አገልግሎት ባልደረባ እንደዘገበው በሰሜን ምስራቅ የቢዩ ከተማ በሚገኝ አንድ ወታደራዊ ኬላ ቢያንስ ሶስት ፍንዳታዎች ደርሰዋል። ሌላ የቪኦኤ ሀውሳ አገልግሎት ባልደረባ የተቃዋሚ ፓርቲው ኤፒሲ በደቡባዊ ሪቨርስ ግዛት ውስጥ በሚያካሄደው ህዝባዊ የፖለቲካ ሰልፍ ላይ አያሌ ፍንዳታዎች እንዲሁም የጠመንጃ ተኩሶች እንደተሰሙ ተገልጧል። እርስ ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበድና አዲሱ አበበነን። ሁለተኛው አጋማሽ ስርጭታችን በርዕሰ ወሬዎቹ ተጀምሯል። አሁን ወደ ቀዳሚው ቅንብር እንወሰዳችሁ። ንግድና ምጣኔ ሀብት በኢትዮጵያ የሚታየው የምጣኔ ሀብት እድገት በስፋት የአገልግሎት ዘርፍ ላይ እያተኮረ ነው ይላል ንግድና ምጣኔ ሀብት ሲንደረደር፣ በግብርናና ኢንዱስትሪ ዘርፎች የሚታየው እድገት አናሳ በመሆኑ የአገሪቱ መንግስት የተለያዩ ማበረታታዮችን ለባለ ሀብቶች የሚሰጥባቸው ፖሊሲዎችን መቅረጹን አመልክቶ እነዚህ ፖሊሲዎች የአተገባበር ችግሮች ቢኖሩባቸውም መሰረታዊ ሀሳቡ የኢንዱስትሪ ልማትን ለማበረታታት በተለይ የግሉን ዘርፍ ተሳታፊ ለማድረግ የታለሙ መሆናቸውን ያመለክታል። በተግባር ደግሞ መንግስትና ሌሎች ከመንግስቱ ጋር የተገናኙ ድርጅቶች የገበያ ተወዳዳሪነትን ማቀጨጫቸውን የምጣኔ ሀብት ተንታኞች ያስረዳሉ። ከኢትዮጵያ ኢንዱስትሪ ሚኒስቴር ዴታ አቶ ታደሰ ኃይሌ ይህን ይገልጻሉ። በተለይ በቦሌ ሎሚ የኢንዱስትሪ ዞን ለውጭ ሀገር ገበያ የሚቀርቡ ምርቶችን እንደሚያሰናዳ ለአሜሪካ ድምጽ ገልጠዋል። በአጠቃላይ የአገሪቱን ኢንዱስትሪ ፖሊሲ ተግባራዊ እንቅስቃሴውን የሚመለከተው ውይይት ያሰናዳው ሄኖክ ሰማእግዜር ነው። ወደ ዝግጅቱ። ቦሌ ሎሚ አሁን ሼዶች ይሰራሉ። አሁን ለምሳሌ እዛ የመጀመሪያ ፌዝ የሰራ ናቸው አምስት ሼዶች አሉ። አንዱ ሼድ ወደ አስር ሺህ ሜትር ስኩዌር መልከት አስር ሺህ ሜትር ስኩዌር ማለት አንድ ስታዲየም ማለት ነው። እነዚህ ሁለት አስር ሺህ እና ሶስት አምስት ሺህ ግማሽ ስታዲየም ሼል ማለት ነው። የኢንዱስትሪ ህንጻ እና እሱ ሚል ዚህ ተይዘዋል። እነዚህ ደግሞ ለኤክስፖርት ናቸው። ሌላው ደግሞ ከሱ ጎን አሁን ይሄንን እንደሰራን፣ አስራ አምስት ተጨማሪ ህንጻዎች እየተሰሩ ናቸው። ሰፋፊ ነው። ግዙፍ ስራዎች ናቸው። ብዙ ስራ የሚጠይቁ ሁኔታዎች ናቸው። ሰፊም ናቸው። እንግዲህ ከዚህ ጋር ተያይዞ ኢንዱስትሪ አንድ የሚመሰገንበት በታሪክም ደግሞ የሚታወቀው በአውሮፓ የኢንዱስትሪ ሪቮሉሽን ወይም አብዮት በተካሄደ ጊዜ የስራ እድል መፍጠር ነው። ከገጠር በግብርና ስራ መሳተፍ ያልቻሉ ጥቂት ትምህርት ያላቸው ሰዎች ወደ ከተማ መጥተው በስፋት ስራ እንዲያገኙ እድል የሚከፍት ነው። ይሄ ዘርፍ እና ኢንዱስትሪው የፈጠራቸው የስራ እድሎችስ ምን ይመስላሉ? እንግዲህ እንደሚታወቀው ያው ኢንዱስትሪው እየፈጠረው ያለው የሰው ሀይል የስራ እድል ፈጠራ እ በጣም ከፍተኛ ነው። በተለይ ኢንዱስትሪው ምናልባት እዚህ ቻይና የኢንዱስትሪ ዞን አይተዋል? አይቼዋለሁ ስትሄድ እንግዲህ አሁን በሆነ የሺፍት ሰዓት ብታይ ከዛም የወጣው የሰው ሀይል በጣም ከፍተኛ ቁጥር ያለው የሰው ሀይል ወጣት እና ያው ትሬንድ የሆነ ሰው ሀይል ነው የሚቀጠረው። ስለዚህ ሰው ሀይሉ ኢምፕሎይመንት ኦፖርቹኒቲ በጣም ሰፊ ነው። እርግጥ አሁን በፊገር ማስደገፍ ቢያስቸግርም፣ በተለይ ጥቃቅና አነስተኛ አሁን ባለፈው አመት ወደ አንድ ነጥብ አምስት ሁለት ሚሊዮን የሚሆን የወጣት ስራ እድል ፈጥሯል። ዞሮ ዞሮ ወደ ማኒፋክቸሪንግ ስንመጣ በመቶ ሺዎች የሚሆኑ ስራ እድል ያገኙበት ሁኔታ አለ። እዚህ አንድ ፋብሪካን ብንወስድ አሁን የአይካ አዲስ ብንወስድ ስምንት ሺህ ሰራተኛ ነው አንድ ፋብሪካ ውስጥ። አሁንም እየመጡ ያሉ ፋብሪካዎች አራት ሺህ ሶስት ሺህ ሰራተኛ እድል የሚሰጡ ናቸው፣ እና ይህ ያደገ ሲሄድ ስራ እድል ፈጠራው በጣም ከፍተኛ እንደሚሆን ይገመታል። እንግዲህ የመጨረሻ ጥያቄ የሚሆነው አቶ ታደሰ በሀገር ውስጥ የገበያ ተወዳዳሪነት ጉዳይ ላይ ያተኩራል። የሀገር ውስጥ ባለሀብቱ እርስ በርስ ሊወዳደር የሚችልበት ከዚህ ጋር ተያይዞ በተለይ በአውቶሞቲቭ ኢንዱስትሪው ማለት መኪና መገጣጠምና ለገበያ በማቅረብ ዙሪያ በቅርብ ጊዜ መንግስቱ በተለይ የመከላከያ ሚኒስትር ወደዚህ ስራ መግባቱ የግል ባለሀብቶችን የተለያዩ የግል መኪና አምራች ኩባንያዎችን ገበያቸውን በእጅጉ እየጎዳው እንደሆነና መወዳደር እያቃታቸው እንደሆነ አንዳንዶቹ እንዲያውም ስራቸውን አቁመው እንደወጡ ለእኛ ለዝግጅት ክፍላችንም ሲገልጹልን ነበርና። እንዴት ነው መንግስቱ በስፋት በኢንዱስትሪው ተሳትፎ በሚያደርግበት ጊዜ የግል ባለሀብቱን እንቅስቃሴ ያቀጫል እና ይሄ ምንም የሚያጠራጥር ጉዳይ ስላልሆነ እንዴት ነው የግል ባለሀብቱን ልታበረታቱት የምታስቡት? መልካም እንግዲህ፣ በነገራችን ላይ ይሄ የተሳሳተ አስተሳሰብ ነው። መንግስት በዚህ በኢንዱስትሪ ሲገባ የግል ሴክተሩን ተስፋ ለማስቆረጥ ወይም ከስራ ለማስወጣት የሚል እሳቤ በምንም ተአምር ሊታስብ አይችልም። መንግስትም ይሄ አላማም የለውም። መንግስት እንዲያውም በዚህ ወደ ምርት የሚገባው ፕራይቬት ሴክተሩን ለመደገፍ እንዲሁም የሚሰራ መሆኑን ለማሳየትና ፕራይቬት ሴክተርም ደግፎን ለመውጣት ስለም የሚፈለግ ነው። በነገራችን ላይ እዚህ ላይ ብዙ ታሪኮች እና ብዙ አስተሳሰቦች ሊመጡ ይችላሉ። ይሄ ኮምፕሊትሊ ሮንግ ነው። አሁን የዚህ የሜቴክ አንስተ ነው። እንግዲህ አሁን እየገባኝ ያለው ልክ ነው። ስለ ይሄ ከሆነ ይሄ ከሆነ ሜቴክ ለብቻው እንኳን አንድ የሆነ ሰርቬይ ብትሰራ፣ እንዴት ነው እነዚህ ጥቃቅንና አነስተኞች እና መካከለኞች ይዞ እየወጣ ያለው ብለህ ሰርቬይ ብታደርግ፣ ሪሊ በጣም በሚገርምህ ሁኔታ ነው እየሰራ ያለው አሁን ለምሳሌ ስኳር ፋብሪካዎችን ብንወስድ በኢትዮጵያ እነዚህ እየተሰሩ ያሉ ስኳር ፋብሪካዎች ትልቅ ሚና አለው። ይሄ ሲሰራ ግን ብቻውን አይደለም እየሰራ ያለው ሳብ ኮንትራክት እያደረገ የተለያዩ ኮምፖነንቶች ውስጥ ለተለያዩ በዚህ በብረታ ብረት እና ኢንጂነሪንግ ላሉት እየሰጠ እና አሰምብል እያደረገ ነው እየሰራ ያለው። ይሄ ሊታወቅ ይገባል። ይሄ ፈጽሞ እንዲያውም አሁን ከዛ አልፎ በየአካባቢውም ፕሮሞት ለማድረግ የብረታብረት ኢንጂነሪንግ ለማስፋት በየቦታው ማሰልጠን ስራዎች እየሰጡ እየሰለጠኑ ባለ ሀብት የሚሆኑበት ሁኔታ አለ። ስለዚህ ይሄ ሪሊ በጣም ቁንጽል በሆነ መልክ የሚገልጹት ነው የሚሆነው። አቶ ታደሰ በጣም አሁን የገለጿቸው በተለይ በጥቃቅንና አነስተኛ በስፋት ደግሞ የፋይናንስ አቅም የሌላቸውን በተለያዩ በየክፍለ ሀገሩ የሚገኙ ሰዎችን አደራጅቶ ኮንትራክት በመስጠት ሳብ ኮንትራክት በመስጠት የማሰራት ሂደት፣ ያው መንግስት ስራዋን በሚሰራ ጊዜ በዚህ አይነት እንደሚሰራ በዓለም አቀፍ ደረጃም እዚህም፣ የዩናይትድ ስቴትስ መንግስት የመከላከያ ሚኒስትር በሳብ ኮንትራክተሮች ነው የሚሰራው። ነገር ግን ይህንን ጥያቄ የሚያነሱት ባለሀብቶች በሳብ ኮንትራክት አይነት አይደለም የሚነጋገሩት። ከነኚህ ትልልቅ የመንግስት ኩባንያዎች ጋር እጅ ለእጅ መጋፋት የሚችሉበት መወዳደር የሚችሉበት የገበያ አምድ እንዲኖር ይፈልጋሉ። ይሄ በሜቴክ ስር ሆኖ ለመስራት ሳይሆን ሀሳባቸው እነሱ አልቻልንም የሚሉት ከሜቴክ ጋር ለምንኛስ መወዳደር አንችልም፣ አቅም እንዳንገነባ አድርጎናል የሚል ነው። ይህንን እንግዲህ እነሱም ብቻ አይደሉም የሚያቀርቡት። የዓለም አቀፍ የገንዘብ ድርጅት ይምኤፍ በተደጋጋሚ ለኢትዮጵያ መንግሥት በሚሰጠው አመታዊ ምክር ውስጥ የሚያካትቱት ነገር የመንግስቱ ዘርፍ በእጅጉ እየሰፋ በሄደ ቁጥር ለግሉ ዘርፍ የሚኖረው ብድር፣ የግሉ ዘርፍ የሚኖረው የገበያ ተወዳዳሪነት ይወድቃልና በረጅም ጊዜ ደግሞ የኢትዮጵያን ኢኮኖሚ የሚሸከመው እርሶም እንደሚያውቁት የኢንዱስትሪ ሚኒስትር፣ የንግድ ሚኒስትርም ሆነው ከዚህ በፊት ሰርተዋል። በሚኒስትር ዴታነትም ወሳኝ ነው የግሉ ዘርፍ እና ከዚህ አንጻር ነው ለማለት ነው። በነገራችን ላይ እኩል የሚወዳደሩት ቢሆኑ ቢሆኑ ለመወዳደር እንዲያውም የድጋፍ እንትን አላቸው ሜቴክ በጣም ነው የሚደግፋቸው እኩል ተወዳድረው ለመሄድም የሚያግታቸው የለም። ፖሊሲውም ፌር ነው ለሁሉም ኢኩተብል ነው። ስለዚህ ምናልባት አይ ቲንክ እንዴት እንደሚያዩት ወይም ትሬስ ሊያደርጉት ያልቻሉት የውስጥ ችግር ካሌለ በስተቀር ይሄ አሬንጅመንት በምንም ታምር ሌሎችን ተስፋ የሚያስቆርጥ አይደለም። ለማደግ ይችላሉ። ደግሞ ገና ያልተነካ ነው ኢትዮጵያ ውስጥ ማኒፋክቸሪንግ ወዲሁ ይሄ ሊነሳ አይገባም። አቶ ታደሰ ኃይሌ፣ የኢትዮጵያ የኢንዱስትሪ ሚኒስትር ለጊዜዎ አመሰግናለሁ። እሺ፣ እኔም አመሰግናለሁ። አድማጮች፣ አሁን ወደ ተከታዩ ሳምንታዊ ቅንብር ነው የምናልፈው። ሐኪሙን ይጠይቁ። ሳምንታዊ ሐኪሞን የጠይቁ ለምሽቱ በሕክምና አነጋገር ስሊፕ አፕኒያ በመባል የሚታወቀው የህመም አይነት ከሚገጥሙ ችግሮች በተለይ የትውስታ መቀነስን አስመልክቶ ከአድማጭ የተላከን ጥያቄ መነሻ በማድረግ በተከታታይ የቀረበ ዝግጅት የመጨረሻ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳሌ በዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት ፎርት ወርት የሳንባ ህመምና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪም ናቸው። በተጨማሪም ልዩ የህክምና ክብካቤ የሚጠይቁ የህመም ሁኔታዎች ክሪቲካል ኬር ባለሙያም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱን ሳምንት ጀመር ባደረገው የመጨረሻ ጭብጥ ይቀጥላል። ዶክተር ደረጀ ሳህሌ አየው፣ በድጋሚ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። ዶክተር ደረጀ በቀደመው ፕሮግራማችን ሰዎች በእንቅልፍ ላይ ሳሉ ትንፋሽ ቁርጥ የሚልበት ወይንም ደግሞ ለቅጽበት ወይም ለተወሰነ ጊዜ ጨርሶ መተንፈስ የሚያቆምበትን ሁኔታ ይሄም ደግሞ በማንኳረፍ የሚታጀብበትን በተመለከተ የህመሙን ባህርያት ምንነት ጭምር አስረድተውን ነበረ። በተጓዳኝ ለዚህ በእንቅልፍ ወቅት ትንፋሽ የማጠር ሁኔታ ሊያስከትሉ የሚችሉ በመንስኤነት የሚታዩ ችግሮችን ቢያስረዱን፣ ምንድናቸው? ለዚህ ችግር የሚያጋልጡ የሚታወቁ በጥናት የተረጋገጡ መንስኤዎች አሉ። ለችግሩ የሚያጋልጡ ቅድመ ሁኔታዎች በዋናነት የሚታወቀው የሰውነቱ ውፍረት መጨመር ነው። ያ ማለት ከሰውየው ቁመት አንጻር የሰውየው ውፍረት በእንግሊዝኛው ቦዲ ማስ ኢንዴክስ ይሉታል። በዛ አይነት ውፍረት ከቁመታቸው አንጻር ብዙ ወፍራም የሆኑ ሲሆን እንደዚሁ የአየር ቧንቧቸው አካባቢ የሚጠራቀመው የስብ ወይም ፋት ቲሹ ለእንዲህ አይነቱ ነገር ያጋልጣል። ሁለተኛው ግን አንዳንድ ሰዎች መጠነኛ ጥሩ የሰውነት አቋም እያላቸው ውፍራም ሳይሆኑ ማለት ነው በተፈጥሮ እንዲሁ የአየር ቧንቧቸው ፍጥረት ችግር ያለበት የሆነና እንደዚሁ ችግር ሊኖረው ይችላል። እነዚህ ጥቂቶች ናቸው። በአብዛኛው ግን የሰውነት ውፍረት ነው የመጀመሪያው ቅድመ ሁኔታ። አንድ ሰው ለዚህ ሕመም ሁኔታ ከተጋለጠ በኋላ ሊያስከትላቸው የሚችላቸው የጤና ችግሮች በርካታ መሆናቸው ይታወቃል። ቅድም ወዲያውኑ የሚታዩትን ያ ሰው በቂ እንቅልፍ ካለማግኘቱ ረጅም ሰዓት ተኝቶም ምንም በቂ እንቅልፍ እንዳላገኘ ሰው ነገር ተዳክሞ የሚታይበት ሁኔታ ጭምር አስረድተዋል። ይሄ መንስኤ የሆነባቸው የሚከተሉ ዋና ዋና የሚባሉ የህመም አይነቶች የትኞቹ ናቸው? ምንድን ነው የሚያስከትለው ይሄ የህመም ሁኔታ በቀጥታ? አመሰግናለሁ አሉላ። በመንደርደሪያው እንደ ተናገርኩት ዋነኛ የበሽታው ማዕከላዊ ችግር ሰዎች በቂ ኦክሲጅን ወደ ሳንባቸው ለመሳብ መቸገራቸው ነው። ያም ደግሞ እንዳልኩት በደም ውስጥ የሚመላለሰውን ኦክሲጅን ይቀንሰዋል። ያም ደግሞ በብዙ ለሰውነት ክፍሎች በተለይም በተለይም እንደ ልብና እንደ ጭንቅላት ወይም ማንጎል አይነቶች ኦክስጅን በጣም በአንገብጋቢነት የሚያስፈልጋቸው የሰውነት ክፍሎች ያ ጥረት ይኖርባቸዋል። በዚህ ምክንያት በሰውነት ውስጥ ከፍተኛ ውጥረት ይፈጠራል። እንደነ አድረናሊን ወይም ሌሎችን የውስጥ ኬሚካሎች ማምረት ይገደዳል። እነዚህ ደግሞ በጤና ላይ አሉታዊ ውጤት ነው ያላቸው። ለምሳሌ፣ የደም ግፊት አንድ ሰው በከፍተኛ የደም ግፊት ይሆናል። ብዙ ጊዜ ለመድኃኒትም አስቸጋሪ ብዙ መድኃኒቶችን የሚጠይቅ አንዱ ወደ ሌላው ወይም የመድኃኒቱ አይነት እየተቀየረ ብዙም ደግሞ ሌላ ሌላ አይነት መድኃኒት ወይም እያንዳን ዶዜጁ እየጨመረ እየተሰጣቸውን ሁሉ አስቸጋሪ ይሆናል ለመቆጣጠር። ሌላ ደግሞ የልብ በሽታ ይኖራል። የልብ አመታት ዝብርቅርቅ የሆነ ወይም ኤትሪያል ፊብሪሌሽን የሚባል የልብ በሽታ ሁሉ ያጋልጣል። ሌሎቹን ለመጥቀስ ያህል ስትሮክ፣ ሚያንጎል ውስጥ ደም መፍሰስ፣ ይህንን የመሳሰለና ሽባነትን የሚያስከትል እንደውም በቅርብ የወጡ ጥናቶች እንደሚያስረዱት የስኳር በሽታም ከዚሁ ጋር የተዛመደ ሆኖ ይገኛል። ሌላው በተግባር የምናየው ነገር ሰዎች በእንቅልፍ ጥረት ሲጠቁ እና መኪና በሚነዱበት ጊዜ ከፍተኛ የሆነ አደጋ ራሳቸውም ላይ ሆነ በሌላው ነጅ ላይ ብዙ ጊዜ ያደርሳሉ። እነዚህን የመሳሰሉ ናቸው። ባለፈው ፕሮግራማችን እንደገለጹት አብረቸው ያሉት የትዳር ጓደኛ ወይ ሌሎች የቤተሰብ አባላት አንድ ሰው ከፍተኛ የማንኳረፍ ችግር ባለበት ጊዜ በእርግጥ ይህ አሁን እየተወያየንበት ያለ ነው በእንቅልፍ ወቅት ትንፋሽ የማጠር ወይም የማጣት ችግር አለመሆኑን ማረጋገጥ እንዳለባቸው አጽንዖት ሰጥተው እያስረዱን ነው። ልክ ነው። አሉላ እንደዚሁ ብዙ ጊዜ ችግሩን የሚነግሯቸው ለበሽተኞቹም ባለትዳር ከሆኑ አብረው ያሉት ባለትዳሮች ወይም ሌሎች የቤተሰብ አባላት ናቸው። ያ ደግሞ እንደ መነሻ ይሁን እንጂ ራሱ በሽተኛው ብዙ ለውጦችን ያያል። የሰውነት ድካሙም የመሳሰሉትን ቅድም የጠቀስ ናቸውን። ስለዚህ ምንም ጊዜ ሳይሰጥ ከማንኳረፍ ያለፈ እንደ ልብና ጭንቅላት ውስጥ ደም መፍሰስ፣ እንዲሁም የስኳር በሽታ፣ የመኪና አደጋ፣ እንደዚሁም ደግሞ በሚሰሩት ስራ ላይ ውጤታማ አለመሆንን የሚያስከትል መሆንን ተረድቶ በተቻለ ፍጥነት የእንቅልፍ ባለሙያ ሐኪሞችን በማግኘት የእንቅልፍ ማዕከል ሄዶ ጥናት በማድረግ ሕክምና ማግኘት ይገባል። በተጨማሪ የሰውነትን ክብደት መቆጣጠር፣ እንቅስቃሴ በኤክሰርሳይዝ ወይም ደግሞ በአመጋገብን የመሳሰሉ እርምጃዎችን በመውሰድ መከታተል ይቻላል ማለት ነው። ዶክተር ደረጀ በሽንት ተይዞ ሌሊት ከተኙበት በተደጋጋሚ ከእንቅልፍ ለመነሳት መገደድም ከነኚህ ከምልክቶቹ እንደ አንዱ ተደርጎ የተገለጸበት ሁኔታ አለ። በእርግጥ በሽንት ምክንያት ከእንቅልፍ መናጠብና መነሳት በተደጋጋሚ የሚታይበት ሁኔታ ከምልክቶቹ እንደ አንዱ ተደርጎም ሊወሰድ ይችላል። ሌሎች ምክንያቶችም ሊኖሩ ይችላሉና፣ ልክ ነው አሉላ በዚህ በሊፕ አፕኒያ ወይም በአየር ቧንቧት መጥበብና የትንፋሽ መቋረጥ ሕመም ብዙ አይነት ምልክቶች፣ የተለያዩ ምልክቶች አሉ አስቀድመን እንደገለጥ ነው። ከነዛ ውስጥ ግን አብሮ አንዱ ቶሎ ቶሎ ለሽንት መነሳት እንደ አንድ ምልክት ይታወቃል። ነገር ግን በዚህ ላይ ማስተዋል ያለብን ነገር የተለያዩ ምክንያቶች ሊኖሩ ይችላሉ። ሌሎች የበሽታ አይነቶችም አንድ ሰው በሽንት ሳቢያ በተደጋጋሚ ከእንቅልፉ እንዲነሳ ሊያደርጉ ይችላሉና ያደርጋሉ። ለምሳሌ በወንዶች የተለመደ ወንዶች ላይ ብቻ የሚገለጥ የፕሮስቴት ካንሰር እጢ አለ። እሱ የወንዶች እድሜ እየገፋ ሲሄድ የፕሮስቴት እጢው ሳይዝ እየጨመረ ወይም መጠኑ እየጨመረ መጠኑ እየጨመረ ስለሚሄድ የሽንት ቧንቧውን የማጥበብ ሁኔታ ስላለ ለሽንት ቶልቶሎ መነሳት አለ ወይም በሽተኛው በሌላ ሌላ ምክንያት ለምሳሌ በልብ ድካም ወይም ብለድ ፕሬሸር ችግር ይኖራቸውና የሚያሸና መድኃኒት ይወስዳሉ። ያንን በማታ ጊዜ ከወሰዱ ለሊት የመነሳት አለ። እንዲሁም ሌሎች ምክንያቶች ሊኖሩ ይችላሉ። ለዚህ የሐኪማቸውን አይተው ልዩ ምርመራ ማድረግ ይገባን ነገር ግን ለስሊፕ አፕኒያ ወይም በእንቅልፍ ጊዜ ትንፋሽ የመቋረጥ በሽታ ምልክት ሆኖ ሊገለጥ ይችላል። በሕክምና ያልተረዳ ስሊፕ አፕኒያ የተባለው የህመም ሁኔታ ሊያስከትላቸው የሚችላቸውን መዘዞች የህመም ሁኔታዎች ነው ያስረዱን ዶክተር ደረጀ። በሕክምናው ረገድስ ምን አይነት አማራጮች አሉት? ለዚህ የህመም ሁኔታ የተጋለጠ ሰው በቤት ውስጥ ሊደረጉ ከሚችሉ ጥንቃቄዎች በዘመናዊ ሕክምና በሀኪም ሊረዱ እስከሚችሉት ድረስ እነኝን በየደረጃው ሊሞክር ይችላል የሚሉት ካለ አንድ ዋነኛው ቅድመ ሁኔታ የሰውነት ውፍረት ስለሆነ ውፍረትን ለመቀነስ አመጋገብን መቆጣጠር፣ ኤክሰርሳይስ ወይም እንደዚህ አካል እንቅስቃሴን በዘውትሮና በተለምዶ ማድረግ። ስለዚህ ብቻ ሳይሆን ለሌላም እንደሚያስፈልጉ እናውቃለን። እነዚህ ናቸው። ግን በቤት ውስጥ ሌላ የሚደረግ ብዙም አማራጭ ስለሌለ ሀኪሞቹ የሚሰጡት ትሪትመንት ህክምና ህክምና ስላለ በዛ መንገድ መግኘት ነው የሚሻለው ብዬ ዶክተር ደረጀ ሳህሌ አየሁ፣ የሳምባና የእንቅልፍ ሕክምናዎች ልዩ ባለሙያ፣ ለተከታታይ ውይይታችን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ፣ አመሰግናለሁ አሉ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ናሪያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከድህነት ለመውጣት እጅግ የተረጋገጠው መንገድ ትምህርት ነው ይላል የርዕሰ አንቀጹ የመጀመሪያ ቃል። እንዲያውም የዓለም ባንክ እንደሚለው ድህነትንና ማኅበራዊ መበላለጥን ለመቀነስ እንዲሁም ለአስተማማኝ የምጣኔ ሀብት እድገት መሠረት ለመጣል ትምህርት እጅግ ብርቱ አቅም ያለው መሣሪያ ነው። አንድ ሠራተኛ ሰው ያጠናቀቀው የትምህርት ደረጃ ከፍ እያለ በሄደ መጠን በጨመራት በእያንዳንዷ የትምህርት ክፍል ደሞዙ ከቀድሞ በዐሥር ከመቶ የተሻለ እየሆነ ይሄዳል። አንዳንድ በጣም ድሃ የሚባሉ ሀገሮች አለ ርዕሰ አንቀጹ፣ የማይምነት መጠናቸው እጅግ ያሻቀበ መሆኑ የሚያስደንቅ አይደለም። ይህ መጻፍና ማንበብ እንኳ ያለመቻል ችግር ደግሞ በእነዚያው ሀገሮች ውስጥ በሴቶች ላይ ያይላል። ለምሳሌ ከደቡብ ሱዳን አዋቂ ዜጎች 73 ከመቶ ማይምናን ሲሆኑ ባለፈው ዓመት ዕድሜያቸው ለትምህርት ከደረሰ ሴት ሕፃናት ትምህርት ቤት የገቡት ቁጥር ከግማሽ ያነሰ ነው። በሁለተኛ ደረጃ ትምህርት ቤቶች ውስጥ ከአስር ተማሪዎች ሴቶቹ ሦስት ብቻ ናቸው። ለዚህ ሁኔታ ምክንያቱ በከፊል ሀገሪቱ የቆየችበት ግጭት መሆኑን ርዕስ አንቀጹ ይጠቁምና የእርስ በርስ ውጊያው ባየለባቸው አካባቢዎች 1200 ትምህርት ቤቶች መዘጋታቸውን ይናገራል። ዘጠና ትምህርት ቤቶች ደግሞ ይላል በመቀጠል አንድም ተዋጊዎቹ ሰፍረውባቸዋል አሊያም የግጭቶቹ ተፈናቃዮች ተጠልለውባቸዋል። በዚያ ላይ በቀውሱ ምክንያት 400,000 ሕፃናት ትምህርታቸውን ለማቆም ተገደዋል። ርዕሰ አንቀጹ እንዲህ ሲል ይቀጥላል። ትምህርትን በተከታታይና በተሻለ ሁኔታ ማዳረስ ዩናይትድ ስቴትስ የበረታና ስር የሰደደ ድህነትን ለማጥፋት የዘረጋችው ስልት ቁልፍ አካል ነው። ለዚህም ነው ዛሬ አሜሪካ የ165 ሚሊዮን ዶላር ዋጋ ያላቸውን ስድስት መርሃ ግብሮች ደቡብ ሱዳን ውስጥ እያካሄደች ያለችው። ከአዳዲሶቹ የአጋርነት ሥራዎች መካከል በዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር ዩኤስኤአይዲና በአጽሕሮት መጠሪያው ብራክ የሚባለው በዓለም ግዙፉ መንግሥታዊ ያልሆነ ድርጅት የተጀመረው መርሃ ግብር ይገኝበታል። የዚህ የትብብር ሥራ ዓላማ ከትምህርት ቤቶች ውጭ ለሆኑ የደቡብ ሱዳን ሕፃናት ጥራት ያለው ትምህርት ማዳረስ ነው ብሏል ርዕሰ አንቀጹ። ደቡብ ሱዳንና ሕዝቧ ሲታትሩ ዩናይትድ ስቴትስ ልትረዳቸው ቆርጣለች። ለሕፃናቷ ጥራት ያለው ትምህርት እንዲደርስ የሚያስችሉ ማሻሻያዎችን ማድረግ ደቡብ ሱዳን የእድገት ግቧን ትመታ ዘንድ ረዥም ርቀት ይወስዳታል ያለው ርዕሰ አንቀጽ እንዲህ ሲል ሀተታውን ቋጭቷል። የዛሬ ሕፃናት የነገ የሀገሪቱ መሪዎች ናቸው አሉ በደቡብ ሱዳን የዩናይትድ ስቴትስ ጉዳይ ፈጻሚ የሆኑት አምባሳደር ቻርልስ ትዌኒንግ። በመሆኑም ዩናይትድ ስቴትስ የደቡብ ሱዳን ሕፃናት ያንን ለነገ መሪነት የሚያዘጋጃቸውን አቅም መገንባት እንዲችሉ የምታግዘው በኩራት ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ25ና በ31 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚስት ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀ ነው እዚህ ላይ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል አድማጮች፣ ሰላም፣ ደህና እደሩ።